ጤናና አካባቢ ከምንኖርበት ገጠር ተፈናቅለን አሁን ወደ ከተማ ተጠግተን ነው ያለነው። በእርግጥ እስካሁን በመራብ ሕይወቱ ያለፈውን ሰው በአንሰማም በረሃብ ምክንያት የተጎዳ የተጎሳቆለ ግን ብዙ ሰው አለ። በኦሮሚያ ክልል ቦረና ዞን ዱብልቂ ወረዳ ድርቅ ያላቸውን ስላሳጣቸው ወደ ሌላ ስፍራ ለመፈናቀል የተገደዱት አቶ ኦንታሌ ቦሩ ባምባይ ባለፉት ሶስት ዓመታት የደረሰብንን ነገር አውርቴን የምንዘልቀው አይደለም። ያሉን ከብቶች እንደምታውቁት ታልቀዋል። እንደ ፍየል ያሉትንም በብዛት ለምግብ አውለናል። የመንግስት ድጋፍም ገባ ወጣ ስለሚል ህፃን ሽማግሌው፣ አጥቢና እርጉዝ እናቶች ክፉኛ ለምግብ እጥረት ተዳርገዋል። በእርግጥ እስካሁን አስከፊ ከሆነ ጉዳት ሌላ በዚህ በረሃ በህይወቱ ያለፈን ሰው አልሰማንም። አሁን ባለፈው ሳምንት እንኳን ከኛ ቀበሌ ሶስት መቶ ሰዎች ተለይተው 25 ኪሎ ግራም ት ለሁለት ተሰጥቷቸው ነበር። ዘይትም ሆነ ምንም አይነት ማባያ የሌለው ማለት ነው። ሰው በጣም እየተቸገረ ነው። የከፋበት እየተፈናቀለ ሀገር ለቆ እየወጣ ነው። በእርዳታም ችግሮቹን ሙሉ በሙሉ መፍታት አልተቻለም። ከቦረና ዞን ዳስ ከተባለው ወረዳ ከነ ቤተሰቦቻቸው ተሰደው እርዳታ ለመጠየቅ የተዳረጉት ጉራ ጁርሞ ተማጽኖ። ጤና ይስጥልኝ፣ የዝግጅታችን ተከታታዮች እንደምንሰነበታችሁ ኢትዮጵያን ጨምሮ በአፍሪካው ቀንድ ሀገራት ባለፉት ወራት የታየው ድርቅ ተጠናክሮ ሊቀጥል እንደሚችል የዓለም የሜትሮሎጂ ድርጅትን መረጃዎች መነሻ በማድረግ የተባበሩ መንግስታት ድርጅትን ጨምሮ የተለያዩ ተቋማት እያሳሰቡ ነው። አሁን እንደሚታየው የዝናብ ውጥረት በአውሮጳም ታይቶ በማይታወቅ ደረጃ መባባሱን ከሳምንታት በፊት ማንሳታችን ይታወሳል። ክስተቱን ከአየር ንብረት ለውጥ ጋር እንደሚያያዝ የሚናገሩ አሉ። ለዛሬ የአፍሪቃውን ቀንድ የድርቅ ስጋት የተመለከቱ መረጃዎች ለጥቂት ደቂቃዎች አብረን እንቃኝ። የምስራቅ አፍሪቃ የልማት በይነመንግስታት በእንግሊዝኛ ምሕፃሩ ኢጋድ የአየር ንብረት ትንበያ ማዕከል ዳይሬክተር ጉሌድ አርተን በሚያሳዝን መልኩ ለአምስት ዓመታት በተከታታይ በዝናብ ወራት በቂ ዝናብ እንዳልዘነበ አስተማማኝ መረጃዎች እንደሚያሳዩ ነው ባሳለፍነው ሳምንት አርብ የተናገሩት። እሳቸው እንደሚሉትም በተለይ በድርቅ በተጎዱት የሶማሊያ ኬንያና ኢትዮጵያ አካባቢዎች በዚህ መዘዝ ያልተጠበቀና አሳሳቢ ሰብአዊ ቀውስ ሊከተል ይችላል። ክሌር ኖሊስ የዓለም ሜቴሮሎጂ ድርጅት የመገናኛ ዘርፍ ባለስልጣንም ይህንኑ ባሳለፍነው ሳምንት ይፋ አድርገዋል። ደረቅ እና መካከለኛ ሁኔታዎች በአብዛኛው አካባቢና ስፍራዎች ላይ ሊኖር እንደሚችል መረጃዎች አመልክተዋል። በተለይ በኢትዮጵያ በኬንያና በሶማሊያ ውስጥ በድርቅ የተጎዱ አካባቢዎች እስከ ያዝነው ዓመት መጨረሻ ድረስ እጅግ አነስተኛ ዝናብ የሚያገኙ ይሆናል። ያልተጠበቀ ሰብአዊ ቀውስም ሊደርስ በቋፍ ላይ ነው ባሳለፍነው ሳምንት ሐሙስ የተባበሩ መንግስታት ድርጅት በበኩሉ በከፋ የረሃብ አደጋ ቋፍ ላይ ትገኛለች ባላት ሶማሊያ በድርቅ ምክንያት አንድ ሚሊየን ሰዎች ከቀያቸው መፈናቀላቸውን አመልክቷል። ከግማሽ ሚሊየን የሚበልጡት እነዚህ የድርቅ ተፈናቃዮችም በሀገሪቱ የድንበር አካባቢዎች እንደሚገኙ ነው የተገለጸው። ድርቁ ባስከተለው ቀውስ ለረሃብ የተጋለጡት ቁጥርም ወደ አምስት ሚሊየን ሊጠጋ እንደሚችልም ነው የተነገረው። ካርላ ድራይስደል የዓለም የጤና ድርጅት የኮሚኒኬሽን ጉዳዮች ባለሙያ ናቸው። በርካታ ቤተሰቦች እጅግ አደገኛ እርምጃዎችን እንዲወስዱ ያደረጋቸው ይኸው ሁኔታ የዓለም ጤና ድርጅትን በጣም አሳስቦታል። በሺዎች የሚቆጠሩ ሰዎች ቤተሰባቸውን ትተው ምግብ እና ውሃ እና ለከብቶቻቸው መኖ ለመፈለግ ተሰደዋል። ሰባት መቶ ሺህ ሰዎች ሶማሊያ፣ ኢትዮጵያና ደቡብ ሱዳን ውስጥ አሳሳቢ የረሃብ ሁኔታ ላይ ነው የሚገኙት። በእርግጥም ድርቁ ከወትሮው ለመክፋቱ የቦረናዎቹ አርብቶ አደሮች የቅርብ ማሳያዎቻችን ይሆናሉ። ዳስ ከተባለው የቦረና ዞን ወረዳ ከነቤተሰባቸው ተፈናቅለው እርዳታ ለመጠየቅ የተዳረጉት ጉራ ጅሮሞ የኑሯቸው ምሰሶ የነበሩት ከብቶቻቸው አልቀው አሁን በጣት የሚቆጠሩ ብቻ እንደቀራቸው የእነሱንም መጣፈንታ ለመናገር እንደማይችሉ ነው ለዶች በላይ ተናገሩት። ኦሪኒ ወኒሎ እንጀደኒ ቶኮዋቲቶ ቀባ ቶኮ ላም ቀባ ቶ ቶኮሌን ቀቡ የከብቶች ጉዳይ አንድ ያለው አለ፣ ሁለት ያለው አለ፣ ሁሉም አልቀውበት ምንም የሌለውም በርካታ ነው። የኔን እንኳን ስነግርህ ከዚህ በፊት ስልሳ ከብቶች የነበሩኝ፣ አሁን መቼ እንደሚሞቱ እንኳን እርግጠኛ መሆን የማልችል አራት ከብቶች በእጅ ላይ አሉ። ያው አንዳንዴ ከአፋችን የቆጠብን እነሱንም እየቀለብን እያቆየናቸው ነው። ሌላው የከፋብን የኑሮ ውድነቱ ነው። አንድ ኪሎ በቆሎ እኮ ከአምሳ ብር በላይ አውጥተን እየገዛን ነው ከኤልወዬ ወረዳ ቦረና ዞን የተፈናቀሉት ኢዳ ጉዮም እንዲሁ ዝናብ ጠብ ባለማለቱ የእሳቸውም ሆነ በጎረቤት ኬንያ ያሉት ወገኖች ሳይቀሩ ከብቶቻቸው እንዳለቁ ነው የገለጹት። አሁን እኛ በተጠለንበት ስፍራ ኬንያን ከሚያዋስኑ ወረዳዎች ጭምር የተፈናቀለን ከ320 አባወራ በላይ አለን። በፊት ከብቶች እያረባን ነበር በዋናነት መተዳደሪያችን ያደረግነው አሁን ያ የለም። ድርቅ ጨርሶብናል። አርሰን እንዳንበላም ጠብ ያለ ዝናብ የለም። ሕፃን አዛውንቶች፣ እናቶች በአሁኑ ወቅት በምግብ እጥረት ተጎድተዋል። የቦረና ሕዝብ ብዙውን ጊዜ ሁሉም ነገር አይነገርም በሚል እየተራበም ዝምታን ይመርጣል እንጂ በከፍተኛ ሁኔታ ተጎድተዋል። ህዝቡ አሁን በምናወራ የሚኖራበት ሰዓት እንኳን የሚበላ የሚጠጣ የሌለው ለህይወት የሚያሰጋ ብዙ ሰው አለ። የአርብቶ አደሮቹ ከብቶች በድርቁ ምክንያት ማለቃቸውን የድብልቂ ወረዳ የአደጋ ስጋት ስራ አመራር ተጠሪ የሆኑት አቶ ጃርሶ ቡሌም ያረጋግጣሉ። እንደ ወረዳችን ህብረተሰቡ ዋነኛ ይኖሮ መሰረት ያደረገው ከእርሻም በላይ የእንስሳት እርባታ ነበር። ያ ደግሞ አሁን ምንም አልቀራው በድርቅ አልቀዋል። አሁን የድርቁን ተጽዕኖ መቋቋም የተሳናቸው ከ በላይ ሰዎች ከወረዳችን ጨምረው በአጎራባቻችን ከሚገኙ እንደ ጂሌ ዋጅሎ፣ ድሬ ተልተሌ የተፈናቀሉ አንድ ቦታ ሰፍረዋል። በመንግስት በኩልም ለሶስት ወራት ገደማ ድጋፍ ሲመጣ ስላልነበር የረሃብ ስጋቱ ባስ ሲል ነው ህብረተሰቡ የተፈናቀለው። አሁንም የሚመጣው ድጋፍ ከተቸገረው የህብረተሰቡ ስፋት ጋር የሚመጣጠን አይደለም። ቀደም ሲል በኦሮሚያ ክልል ስምንት ዞኖች ውስጥ በሚገኙ ቆላማ አካባቢዎች የተከሰተውን የዝናብ እጥረት ተከትሎ ለችግር ለተዳረጉ ወገኖች ድጋፍ ሲደረግ መቆየቱን የክልሉ የአደጋ ስራ አመራር ኮሚሽነር ሙስጠፋ ከድሪ ለዶቸ ቬለ ገልጸው ነበር። የዝናብ እጥረት አሁንም በመቀጠሉ የችግሩን አስከፊነት እንዳባባሰውና ለእርዳታ ጥሪ መቅረቡንም አመልክተዋል። የድርቁ ሁኔታ በሰሜን ኬንያና ሶማሊያም ተባብሶ መቀጠሉ ነው የሚነገረው። ባለፉት ከ40 ዓመታት በላይ ታይቶ አይታወቅም የተባለው የዝናብ እጥረት የአፍሪቃ ቀንድ አካባቢ ሀገራትን ለከፋ ችግር ሊዳርግ እንደሚችል መረጃዎች እያመለከቱ ነው። በኢትዮጵያ ሜቴሮሎጂ ተቋም መሪ ተመራማሪና የዋና ዳይሬክተሩ አማካሪ የሆኑት ዶክተር አሳምነው ተሾመ የወቅቱን አከፋፈል ጨምሮ የትኛው የኢትዮጵያ ክፍል መቼ ዝናብ ያገኛል የሚለውን ለዶይቼ ቬለ አብራርተዋል። በሜቴሮሎጂ የወቅቶች አከፋፈል ሶስት ወቅቶች አሉ እያንዳንዳቸው አራት አራት ወራት ያላቸው ናቸው። ክረምት የምንለው ከሰኔ እስከ መስከረም ያሉትን፣ በጋ የምንልለው ከጥቅምት ጥር ያሉትን ወራት ያጠቃልላል። ሶስተኛው ወቅት ደግሞ ከየካቲት እስከ ግንቦት ያሉትን ወራት ያጠቃልላል ማለት ነው። ስለዚህ በእነዚህም በሶስት ወቅቶች የተለያዩ የሀገራችን አካባቢዎች የተለያየ የዝናብ መጠንና ስርጭት ያገኛሉ። ክረምት በምንመለከትበት ጊዜ፣ ክረምት እንደሚታወቀው ለአብዛኛው የሀገራችን አካባቢዎች ከፍተኛ ዝናብ የሚገኝበት ወቅት ነው ማለት። ስለዚህ አብዛኛው የሀገራችን አካባቢዎች የክረምት ዝናብ ተጠቃሚዎች ናቸው ተብሎ ሊወሰዱ ይችላል። ነገር ግን ጥቂት የደቡብ አጋማሽ የሀገራችን አካባቢዎች በተለይም ጉጂ፣ ቦረና፣ እንደዚሁም የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ደቡባዊ ክፍል፣ ሶማሌ ክልል እንደዚሁ ደቡባዊ ክፍል ጨምሮ እነዚህ የክረምት ወቅት ዝናብ ተጠቃሚዎች አይደሉም። ሁለተኛው ወቅት የምንለው በጋ የምንለው ለደቡብ ክልል ደቡባዊ ክፍል ለጉጂ ለቦረና ለሀገራችን ሶማሌ ክልል ደቡባዊ ክፍል ጨምሮ ማለት ነው። ከመስከረም አጋማሽ እስከ ጥር ድረስ የሚኖረው ዝናብ ለእነዚህ አካባቢዎች ሁለተኛ የዝናብ ወቅታቸው ተደርጎ ይወስዳል ማለት ነው። ሌላኛው በልክ ከየካቲት እስከ ግንቦት ያሉትን ወራት የሚያጠቃልል ሲሆን በተለይም ለደቡብ አጋማሽ የሀገራችን አካባቢዎች ላይ ዋነኛ የዝናብ ወቅታቸው። የዘንድሮውን ክረምት በተመለከተ በአብዛኛው ጠንከር ያለ ዝናብና ቅዝቃዜ መኖሩ ይነገራል። የአዲስ አበባው ዘጋቢያችን ስዩም ጌቱ ዓለም አቀፍ የአየር ትንበያውን መሰረት አድርጎ ማብራሪያ የጠየቃቸው ዶክተር አሳምነውም ከሰኔ እስከ መስከረም በተለይ የክረምት ዝናብ ተጠቃሚ በሆኑ በአብዛኛው አካባቢዎች መደበኛና ከመደበኛውም በላይ የሆነ የዝናብ መጠን እንደሚኖር ትንበያው ቀድሞ መሰጠቱን አስታውሰዋል። ባለሙያው እንደሚሉትም አሁን ድርቅ የጠናባቸው ሶማሊያና ኬንያን ጨምሮ የደቡብ ኢትዮጵያ ቆላማ አካባቢዎች በክረምት ዝናብ የሚያገኙ አካባቢዎች አይደሉም። አሁን በተለያዩ አካባቢዎች የሚታየው የድርቅ ሁኔታም ከዓለም አቀፉ የአየር ንብረት ለውጥ ክስተት ጋር ግንኙነት ሊኖረው እንደሚችልም አመላክተዋል። ትንቢያዎች በሚዘጋጁበት ጊዜ ይሄ የውቅያኖሶች መሞቅ ና መቀዝቀዝ ከግንዛቤ ውስጥ ይገባሉ። በተለይም ባለፈው በልጉም በምናስታውስበት ጊዜ እንደዚሁ በናሊና ተጽዕኖ ስነበረ ያም እንግዲህ በተለይም የህንድ ውቅያኖስም ከፍተኛ ተጽዕኖ ያሳድራል ማለት ነው በበጋው እና በበልጉ ዝናብ ላይ። ሁለተኛው ነገር ደግሞ እንግዲህ በዓለም አቀፍ ደረጃ የተከሰተው የአየር ጠባይ መዋጀቅ ና መለወጥ እሱም አንደኛው ተጽዕኖ ተደርጎ ጥናቶች ያሳያሉ ማለት ነው። በእኛ ጠቃውም የተጠኑ ጥናቶች የሚያሳዩት ይህን ነው። ስለዚህ የአየር ጠባይ መለወጥ ተጽዕኖ ውጤቶች ተደርገው ሊወሰዱ ይችላሉ። የዓለም ሜትሮሎጂ ድርጅት ከጥቅምት እስከ ታህሳስ ኢትዮጵያን ጨምሮ በአፍሪካ ቀንድ አገራት የዝናብ እጥረቱ ቀጥሎ ድርቁን ሊያባብስ እንደሚችል አመላክቷል። አሁን ለምግብ እጥረትና ተያያዥ ችግሮች የተዳረጉ ወገኖች ሁኔታም ወደ ከፋ ቀውስ እንዳይሸጋገር ተሰግቷል። እንዲህ ቅድመ ትንባያዎች መነገራቸው ከወዲሁ ሊደረጉ ለሚችሉ ዝግጅቶች እንዲበጅ ነውና የድርቁ ተጽዕኖ ብዙዎችን እንዳይጎዳ መጠንቀቁ ይመከራል። አድማጮች፣ ማብራሪያ በመስጠት የተባበሩንም በማመስገን ለዕለቱ ያልነውም በዚሁ እናብቃ። ሸዋዬ ለገሰ ነኝ። ሰላም ሁኑ።